አውሮፓና ጀርመን ከአንድ ሳምንት በፊት የዓለም በተለይም የአውሮጳ ትኩረት ዘግናኙ የኒስ ፈረንሳዩ ጥቃት ነበረ። የኒሱ አደጋ ያስከተለው ሐዘን ሳይወጣ ባለፈው ሳምንት በተለያዩ የጀርመን ከተሞች የተከታተሉት ጥቃቶች ትኩረቱን ወደ ጀርመን ስበዋል። ከጥቃቶቹ ለሁለቱ ራሱን እስላማዊ መንግሥት ብሎ የሚጠራው አይሲስ የተባለው ቡድን ኃላፊነቱን መውሰዱ ደግሞ ስጋቱን አባብሶታል የዛሬ ሳምንት ሰኞ ማታ የ17 ዓመቱ አፍጋናዊ ስደተኛ በደቡብ ጀርመኗ በቮርስቦርግ ከተማ አቅራቢያ በሚገኝ ባቡር ጣቢያ በመጥረቢያ ያደረሰው ጥቃት የመጀመሪያው የሽብር አደጋ ነበረ ለጥቃቱ አይሲስ ኃላፊነቱን ወስዷል አምስት ሰዎች የቆሰሉበት ይህ ጥቃት አነጋግሮ ሳያበቃ በዚያው ሳምንት አርብ በሙኒክ የ18 ዓመት ወጣት ሰው በሚያዘወትረው የገበያ ማዕከል ውስጥና ማዕከሉ ፊት ለፊት በሚገኝ የማክዶናልድ ምግብ ቤት ደጃፍ ላይ በሽጉጥ ዘጠኝ ሰዎችን ገደለ። ራሱን ጨምሮ የ10 ሰው ህይወት ያጠፋው ሙኒክ ተወልዶ ያደገው ይህ ወጣት ያደረሰው ጥቃት ከሽብር ጋር የተገናኘ አይደለም ቢባልም ህዝቡን ክፉኛ ረብሿል። እሁድ በሌላዋ የደቡብ ጀርመን ከተማ ሮይትሊንገንም አንድ የ21 ዓመት ሶሪያዊ ስደተኛ አብራው የምትሰራ ፖላንዳዊትን በቆንጨራ የገደለበትና ሁለት ሰዎች ያቆሰለበት አደጋ ሌላው የሰሞኑ አስደንጋጭ ክስተት ነበረ። ይህ ጥቃትም ከሽብር ጋር ግንኙነት እንደሌለው ነው የተነገረው። ጥቃቱ በዚህ ሳያበቃም አንስባህ በተባለችው የደቡብ ጀርመን ከተማ የሙዚቃ ፌስቲቫል በሚካሄድበት ስፍራ አቅራቢያ እሁድ ማታ የ27 ዓመት ሶሪያዊ ባፈነዳው ጓዳ ሰራሽ ፈንጂ 15 ሰዎችን አቆሰለ። ሶሪያዊው ቲኬት ባለመያዙ ፌስቲቫሉ በሚካሄድበት ስፍራ መግባት ተከለከለ እንጂ ሀሳቡ የሙዚቃ ዝግጅቱን በሚከታተሉት በርካታ ሰዎች ላይ መጠነ ሰፊ አደጋ ማድረስ እንደነበረ ተገምቷል። በፍንዳታው ሕይወቱ ያለፈው ከሁለት ዓመት በፊት ጀርመን ተሰዶ የገባው ይኸው ሶሪያዊ ጥገኝነት ተከልክሎ መጀመሪያ ወደ ተመዘገበበት ወደ ቡልጋሪያ እንዲባረር ተወስኖበት ነበረ። ሶስቱ አደጋዎች የተጣሉበት የባየርን ፌዴራዊ ክፍለ ግዛት የሀገር ውስጥ ጉዳይ ሚኒስትር ትናንት እንደተናገሩት የአንስባሁ አደጋ የሽብር ጥቃት መሆኑን የሚያሳይ መረጃ ተገኝቷል። ሚኒስትሩ እንዳሉት ጥቃት አድራሹ ሞባይል ላይ በአረብኛ በጀርመኖች ላይ ጥቃት ለማድረስ ሲዝት የሚያሳይ ቪዲዮ ተገኝቷል። በዚህ ቪዲዮ ለታዋቂው የአይኤስ መሪ ለአቡበከር አልባግዳዲ በአላህ ስም ታማኝ መሆኑን ቃል ይገባል። በተለይም ጀርመኖችን እበቀላለሁ ይላል። ምክንያቱም ጀርመኖች እስልምናን ስለሚያደናቅፉ እና ሙስሊሞችም ስለተገደሉ መሆኑን ተናግረዋል። እንደሚመስለኝ፣ ይህ ቪዲዮ ያለ ጥርጥር ጥቃቱ ከአክራሪነት ጋር የተያያዘ እና ጥቃት አድራሹም አክራሪ አስተሳሰብ እንዳለው ያሳያል። ባለፈው ሳምንት በተከታታይ የደረሱት እነዚህ ጥቃቶች የጀርመናውያን የሰሞኑ አብይ የመነጋገሪያ ጉዳዮች ናቸው። የአደጋዎቹ መከታተል ብቻ ሳይሆን ከመካከላቸው ሁለቱ የሽብር ጥቃቶች መሆናቸው ፍርሃትና ስጋት እያሳደረባቸው ጥቂት አይደሉም። ዶቼቨለ ያነጋገራቸው አደጋዎቹ ከደረሱባቸው አካባቢዎች ርቀው የሚገኙት እነዚህ የቦን ነዋሪዎች ከዚህ ቀደም ሌሎች ሀገሮች ውስጥ ሲደርስ እያዩትና የሰሙት አደጋ ወደ ሀገራቸው መምጣቱ አስደንግጧቸዋል፣ አሳስቧቸዋል። እዚህ ጀርመን ውስጥ በመድረሱ አዝኛለሁ። እውነቱን ለመናገር ደንግጫለሁ። ፍርሃት አለ። የዕለት ተዕለት ኑሯችንን ግን አይለውጠውም። Ich bin... አልተረጋጋውም ወደ ፍርሃት ውስጥ መግባት ግን አልፈልግም። ምክንያቱም የሽብር ዓላማ ይህ ነው እና የአንዳንድ መገናኛ ብዙሃን ዘገባ ዘግናኝ ነው። በቀጥታ የሚያሰራጩት እና በይሆናል የሚናገሯቸው መላምቶች እኔ እንደሚመስለኝ ሁኔታዎችን እያባባሱ ነው። በሚቀጥለው ሳምንት እዚህ ቦን ፌስቲቫል ይካሄዳል። ትኬት ገዝቻለሁ። ሊሄድ አልሄድ ገና እያሰብኩ ነው። ፍርሃቱ አለ። የልጅ እናት ነኝ። ባለቤቴና እኔ በዚህ ምክንያት ራሳችንን መገደብ እንደሌለብን ተናግረናል። ምክንያቱም መኖር አለብን። እንዳለን ሆኖም ማሰባችን አይቀርም። ሆኖም አብዛኛዎቹ ጀርመናውያን ስጋት ቢኖራቸውም አደጋው የትም ሊደርስ ይችላል፣ ፍጹም የሚባል ጸጥታም ስለሌለ የዕለት ተዕለት ህይወታችን እንደ ቀድሞ ይቀጥላል እንጂ አይለወጥም ነው ያሉት። ከጥቃቶቹ ሶስቱ በስደተኞች መፈጸማቸው ወትሮም ስደተኞች መግባታቸውን ሲቃወሙና ይህን መሰሉን አደጋ ሊያደርሱብን ይችላሉ እያሉ ሲያስጠነቅቁ ለነበሩት ጥሩ አጋጣሚ ሆኖላቸዋል። ይህ ሰበብ ሆኖም ጀርመኖች ከአንድ ዓመት ከስድስት ወር አንስቶ ሀገራቸው ስላስገቧቸው ከአንድ ሚሊዮን በላይ ለሚሆኑ ስደተኞች የነበራቸው አመለካከት እንደሚለወጥ ግልጽ ነው ይላሉ። እኚህ አስተያየት ሰጪ አዎ፣ በሚያሳዝን ሁኔታ ይህ አስተሳሰብ መቀየሩ አይቀርም። ይህንን ከሰዎች ጋር ስነጋገር፣ በየቡና ቤቱ በየጎዳናው የሚነሱ ነገር ሆነዋል። ወደዚህ በተሰደዱት ላይ ጥብቅ ቁጥጥር ማካሄድ እንደሚገባ ነው የሚረዳው በድንበሩም በኩል ቢሆን የአንስባህ ጥቃት በአይሲስ አማካይነት የተጣለ ጥቃት መሆኑ ከተደረሰበት በኋላ የጀርመን የጸጥታ ባለስልጣናት በተገን ጠያቂዎች ላይ ጥብቅ የጸጥታ ቁጥጥር እንደሚደረግና ለጸጥታ ጥበቃም ተጨማሪ ፖሊሶች እንደሚቀጠሩ አስታውቀዋል። የፌዴራል ጀርመን የሀገር ውስጥ ጉዳይ ሚኒስትር ቶማስ ደሚዜር በበኩላቸው ጀርመን ከመጡት ስደተኞች አብዛኛዎቹ ግድያና ክትትል ሸሽተው የመጡ ናቸው። ከአሸባሪዎች ጋር ግንኙነት ያላቸው ጥቂቶቹ በመሆናቸው ሁሉንም በአንድ ዓይን ማየቱ ስህተት ነው ብለዋል። ሚኒስትሩ ሌሎች መሰል አደጋዎችን ለመከላከል ግን ሕዝብ በብዛት በሚንቀሳቀስባቸው ቦታዎች ጥብቅ የጸጥታ ጥበቃ ተግባራዊ እንዲሆን ማዘዛቸውንም አስታውቀዋል። አሁን እጅግ አስፈላጊ ሆኖ የተገኘው ህዝብ በብዛት በሚገኝባቸው ስፍራዎች ተጨማሪ ፖሊሶችን ማሰማራት ነው። ስለዚህ የፌዴራል ፖሊስ በአውሮፕላን ማረፊያዎች፣ በባቡር ጣቢያዎች፣ በተጨማሪም በድንበር አካባቢ የተጠናከረ ጥበቃ እንዲያደርግ አዝዣለሁ። ይሁንና የዶችቨለ የበርሊን ዘጋቢ ይልማ ኃይለ ሚካኤል እንደሚለው አሸባሪዎች አሁን ጀርመንን ጨምሮ በሌሎችም የአውሮጳ ሀገራት ጥቃት የሚጥሉባቸው ቦታዎችና ጥቃት የሚያደርሱበት መንገድ ከከዚህ ቀደሞቹ መለየታቸው ጥቃቱን ለመከላከል የሚደረገው ጥረት ተግዳሮት ሆኗል። የሽብር ፈጣሪዎቹ አረሳስተው ነው የሚመጡት። ለምሳሌ በትላልቅ ከተማ እንደ በርሊን እንደ ፍራንክፉርት እንደዚህ ተብሎ ነበር ግን የመረጡት እና የወሰዱት አራቱን ድርጊቶች ስንመለከት ከከተማ ወጣ ያሉ በቀላሉ ሊያዙ ሊገኙ የማይችሉበትን ቦታዎች መርጦ ነው የሚያደርጉት። ግን ጀርመን ስንል ደግሞ አሁን ዛሬ መለስ ብለው ደግሞ ወደ ፈረንሳይ ሄደዋል፣ ነገ ወደ ሌላ ቦታ ሊሄዱ ይችላሉ እና ይሄ ነው ተብሎ በግልጽ የሚነገር ሳይሆን አረሳስተው በቀላሉ ግን ሰዎችን አጥቅተው ሕይወት አጥፍተው ብቅ የሚሉበትን ነገር ነው የሚፈልጉ። ድሮ አይሮፕላን ጣቢያ ነበረ፣ የሚፈልጉት አይሮፕላን መጥለፍ ነበረ። ድሮ ትላልቅ ህንጻዎችን ማፈንዳት ነበረ። ድሮ ትላልቅ ከተማዎች ውስጥ ያልታሰበ ነገር መፍጠር ነበር። አሁን ግን በአውቶቡስ የሚሄደውን ሰው፣ በባቡር የሚሄደውን ሰው፣ ቡና ቤት የሚጠጣውን፣ ሆቴል ቤት ያረፈውን፣ ወይ በትናንሽ ዳንኪራ ቤቶች የሚያመሹትን ሰዎች እነሱን ሁሉ ማጥቃት ጀምሯል። ይሁንና የአሸባሪዎች ዓላማ የሆነውን ፍርሃትን ማስፈንን መከላከል በጀርመን አሁን ትኩረት የተሰጠው ጉዳይ ነው። እንደ ልማ ዋናው ነገር ፍርሃትን ማስወገድ ያስፈልጋል የሚለው ነው። ፍርሃትን ማስወገድ የሚሉት ምንድን ነው? ትን ብሎት የሚሞተው ሰው ቁጥር ይሄን ያህል ብዙ አይደለም ና በሽብር ፈጣሪዎችም እጅ የሚሞተው ሰው ቁጥር ብዙ አይደለም። አደጋውም ደግሞ ሁሉ ላሊደርስ አይችልም ነው። ግን የመጡትን ደግሞ ስደተኞች እንዴት እንቆጣጠር የሚለው ነገር ነው። እነዚህ ስደተኞች እዚህ የደረሰው አሉ። በዚህ መንግስትን የሚተቸው አሉ። ማለት ስደተኛ ሁሉ በአመጣጡ በሁኔታው በአመለካከቱ ሽብር ፈጣሪ አይደለም እና እነዚህንም ሰዎች መለየት አለብን የሚል ግን፣ አሁን ሁሉም ሰው ጥርጣሬ ውስጥ ነው የገባው። ፍርሃትን ያደረበትን ሰው መንፈስ ደግሞ ረጋ እንዲል ማድረጉ ከበድ ያለ ጊዜ የሚጠይቅ ነው። ነገር ግን ቀስ እያን እየተለማመድ ነው ነው እና ቤተ ክርስቲያን ለማስቀደስ የሄደ ሰው ዛሬ የፈረንሳይ ሀገር እንደተሰማ የሚገደል ከሆነ የሚያሳስብ ደረጃ ላይ ነው። ይሄንን እንግዲህ ጸጥታ ፖሊሶች ሰዎች ራሱም እያንዳንዱ ሰው መቆጣጠር ያለበት ነው። ሶስቱ ጥቃቶች የደረሱባት የደቡባዊ ጀርመኗ የባየርን ፌዴራዊ ክፍለ ሀገር ጠቅላይ ሚኒስትር ህርስት ዜሆፈር ሀገራችን ውስጥ የገቡትን ሰዎች ማንነት ማወቅ አለብን ሲሉ፣ ሶሪያዊው አንዲት ነፍሰ ጡር የገደለበት የባየርን አጎራባች የባድንቮርትንበርግ ፌዴራዊ ክፍለ ሀገር የሀገር ውስጥ ጉዳይ ሚኒስትር ደግሞ ጀርመን በእንግድነት የምታደርግላቸውን አቀባበል ለሌላ አላማ የሚያውሉ ወደ መጡበት ሀገር መመለስ አለባቸው ብለዋል። ጀርመን በአይሲስ ላይ በሚካሄደው ዓለም አቀፍ ዘመቻ ከሚሳተፉ ሀገራት አንዷ መሆኗ ለዚህ ጥቃት እንዳጋለጣት ይገመታል። ሆኖም ጀርመን እንደ ብሪታንያ፣ ፈረንሳይና ዩናይትድ ስቴትስ እንዲሁም ሩሲያ በአይሲስ ይዞታዎች ላይ የአየር ድብደባዎች አታካሄድም በዘመቻው በቀጥታ ባትሳተፍም ቃኚ የጦር አውሮፕላኖችን የጦር መርከቦችን እና አየር ላይ ቤንዚን የሚሞሉ የጦር አውሮፕላኖችን እንደዚሁም ወታደሮችን ግን ልካለች። የሰሞኑ ተከታታይ ጥቃቶች በመራሂተ መንግስት አንጌላ ሜርክል የስደተኞች አቀባበል ፖሊሲ ላይ ሲሰነዘሩ የቆዩ ትችቶች ተጠናክረው እንዲቀጥሉ አድርጓል። ሰሞኑን በተከታታይ ጀርመን ውስጥ የደረሱት ጥቃቶች ባስከተሉት ስጋትና አንድምታቸው ላይ ያተኮረው የዛሬው አውሮፓና ጀርመን ዝግጅታችን በዚሁ አብቅቷል። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።